ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ትልቁ የነበረው ክሪቲሲዝም ምን ነበር? በዛ ጊዜ የባህላዊ ልብሳችንን ልታጠፊ ነው ቆራረጠችው እንዲያደረገችው የተባለ ያው በግለሰቡን ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም። የኢትዮጵያን ባህላዊ አልባሳትን በዓለም ገበያ ማቅረብ ከቻሉ ስኬታማ ኢትዮጵያዊ የፋሽን ዲዛይነሮች መካከል አንዷ የሆነችው ገነት ከበደን የሰማናት ስለ ድንበር ተሻጋሪ ስራዎቿና በቅርቡ ስለሚደረግ ልዩ ትርኢት በምሽቱ እንነግራቸዋለን። ይህንና ሌሎች ጉዳዮች የተካተቱበትን የምሽቱን መሰናዶ ሀብታሙ ዝዩ መራለው፣ ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ መጀመሪያው ዝግጅት እንሻገር። በዓለማችን ላይ ከፍተኛ ንዋይ በሚፈስበት የፋሽን ኢንዱስትሪ ተቀባይነት አግኝተው የኢትዮጵያ ባህላዊ አልባሳትን ለዓለም ገበያ ማቅረብ ከቻሉ ኢትዮጵያዊ የፋሽን ዲዛይነሮች መካከል አንዷ ገነት ከበደ ናት። በተለይ ዘመናዊ የሙሽራ አልባሳትን በመስራት የምትታወቀው ገነት ፓራዳይዝ ፋሽን የተሰኘ ድርጅት መስረሳ ባህላዊ የሽመና ውጤት በዘመናዊ መልክ ማቅረብ ከጀመረች ከ30 ዓመታት በላይ ተቆጥረዋል። በዘርፉ ያበረከተችውን አስተዋጽኦ የሚዘክር ታላቅ የፋሽን ትርኢት በቅርቡም ታስበዋል። ይህንን በማስመልከት ከገነትና ከትርኢቱ አዘጋጅ አንቷን ልድሌ ጋር ስመኘሽ ቆየ አጭር ቆይታ አድርጋለች። ኢትዮጵያዊቷ እውቅ ዲዛይነር ገነት ከበደ የፋሽን ጥበብን በጣሊያንና አርጀንቲና ተምራ ወደ ሀገሯ ትመለስ እንጂ ለፋሽንና ለዲዛይን ያላት ፍቅር ግን ከልጅነትና ከትምህርት ቤቷ የሚጀምር ነው። ትምህርት ቤት እንደሌሎች ሆነን የነበርኩበት ናዝሬት ትምህርት ቤት የስፌት ትምህርት ቤትም የአርት ስራም ትምህርትም ነበረ እና እሱም ኢንፍሉዌንስ ነበረው። ስፌት በጣም ወድ ነበረ። ጥሩ ነገር መልበስም ወድ ነበረ እና ያም ብዙ ኮንትቤት አርጓል። በተጨማሪም ወደ ትዳር ስመጣ የሚዜ ልብሶቼን ለሰፋችልን ሰው እኔ ነበርኩ እንዲሆኑ እንዲሆኑ ዳይሬክሽን ሰጥቻት የተሰራልኝ እና ያው አሁ፣ ከልጅነት ያደገ ነገር ነበረ። ተዳረቃችን የሚሄንበት ትምህርት ከዛ ደግሞ ሆነ ሳያስጠርሽ ስመጣም ያ ነበር ዋናው ነገር ያነሳሳል። ገነት ከ30 ዓመት በፊት የዲዛይኒንግ ትምህርቷን ጨርሳ ወደ ኢትዮጵያ ስትመጣ በከፈተችው ፓራዳይዝ ፋሽን ድርጅት አማካኝነት የኢትዮጵያ አልባሳትን በዘመናዊ መልክ እየሰራች ለሀገር ውስጥ ገበያ ማቅረብ ጀመረች። በተለይ የምትታወቅበት ደግሞ በባህላዊ የሽመና ውጤቶች ዘመናዊ የሙሽራና የሚዜ አልባሳትን በመስራት ነው። ገነት እነዚህን አዳዲስ ዲዛይኖች ለህዝብ ስታስተዋውቅ ግን ተቀባይነትን ለማግኘት ጊዜ እንደፈጀባት ታስታውሳለች። ትል የነበረው ክሪቲሲዝም ምን ነበር? በዚያ ጊዜ የባህላዊ ልብሳችንን ልታጠፊ ነው ቆራረጠችው እንዲያደረገችው የተባለ ያው በግለሰቡን ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም። ምክንያቱም ያው ጨርቆችን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞርቶዴ የራሴ እኔ ባህል ልብስ ለብሳለሁ። ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም የኛ ያለን ቅርስ እንዲበቅላል በኔ አንድ ሲምፕል ዲዛይነር ሊጠፋ አይችልም። ስለዚህ ለማሳየት የፈለግኩት ዋናው ትልቁ ነገር የኢትዮጵያ ሚስ የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁት፣ እና ያ ደግሞ ሰውን በየአመቱ በየጊዜው አዳዲስ ነገር እየሰራ አቃቢ ስለነበረ እንዳሉ ጥቅምም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የኔ ንግድ ተከትሎ በጣም ብዙ ዲዛይነሮች አሉ። እግዚአብሔር ይመስገን አሉ ሀገር ውስጥ በጣም ብዙ ፋሽን ዲዛይነሮች ስላሉ ክብር ነው የሚሰማኝ ና ለእኔ ምርኩዜ ነበረ። እሱ በሀገር ደረጃ በዘርፉ የካበተ ልምድ በሌለበት ና እንደ ዋና ስራና መተዳደሪያ የመሆኑ እድል አነስተኛ በሆነበት የፋሽን ኢንዱስትሪ ስራዎቿን መውጣት የቻለችው ገነት ታዲያ በዓለም ገበያ ውስጥም ተጽዕኖ መፍጠር ችላለች። ገነት ፋሽን በሚል ስያሜ የሚታወቁ የተለያዩ በባህላዊ ጨርቆች የተሰሩ አልባሳትንም ለገበያ በማቅረብ ላይ ትገኛለች። ታዲያ ጥቂት ሀገራት የተቆጣጠሩትን ይህን የዓለም ገበያ ሰብሮ መግባት አስቸጋሪ አልነበረም ወይ ስል ጠይቄያታለሁ። እንግዲህ ለየኛ መንገድ በተለይ የፋሽኑ በጣም ብዙ ሄዷል። ግን ለኛ ዩኒክ የሚያደርገን ወይም አውተንቲክ የሚባሉ የተለየ የሚያደርገን የእኛ ባህል ትራዲሽናል፣ ይሄ የእጅ ሽመናው፣ በእጅ የሚሰሩት ነገሮች ትልቅ ባሊው አለው። በተለይ በአሁኑ ዘመን ባለፉት ተወሰኑ ዓመታት የሰስቴነብሊቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴት በመስራት እኛውን ታሪካችንን አናወራም። ስቶሪቴሊንግ ተብሎ ዛሬ ሁሉም የሰራው የሚያሰራውን ማውሩ አንድ እርምጃ የሚሄደው እኛ ግን እናፍራለን። አስተዳደጋችንም ብዙ አታወሪ ምንያ ራሴ በስራዬ ይሄን ይሄን አድጌ አልልም። ግን ዛሬ ያን ማለቱ ነው ወደ ሌላ ደረጃ እንድትሄጅ የሚያደረግ በተለየ እውነት ያደረግሽው ነገር መቶ ማንም ቢያይ የማያፍርበት። ምክንያቱም ሲንግ ዝ ሊቪንግ ይላሉ እነሱ እና አንዳንድ ባያወታው ምድግሎ ይመጣሉ ያያሽው ነገር ደረሻ ያደርጋሉ። ስለዚህ ያ በእውነቱን ይዞ መሄድ የምትሰሪ ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል። ሌላ ከምትጠቀሽበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን፣ አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው። እና እስቲ ስለዚህ ንገሪኝ። እግዚአብሔር ይመስገን በጣም ብዙ ልጆች ያሉ በተለይ በኢንተርንሺፕ መጥተው ብዙ ልጆች አብረውኝ ተለጋ ቆይተው ይመለሳሉ እና ያ ነው ለእኔ ሴት ልጅን ተደገፍን፣ ህብረተሰባችን ይለወጣሉ በጣም የማምንበት መርቦ ነው። ይህንን የገነት የ30 ዓመት የፋሽን ዲዛይን ሙያ ለመዘከር ታዲያ አዲስ አበባ ከሚገኘው ፍሬንድሺፕ ፓርክ በቴሌቪዥን በቀጥታ ለዓለም የሚሰራጭ ታላቅ የፋሽን ትርኢት ለማካሄድ ዝግጅት ተጀምሯል። የፕሮግራሙ ፕሮዲውሰርና በኢትዮጵያ ዙሪያ ከ24 በላይ ዶክመንተሪዎችን የሰራው አንቷን ሊንድላይ እንደሚለው የፋሽን ትርኢቱን የምትመራው የገነት የረጅም ጊዜ ጓደኛ ታዋቂዋ ኢትዮጵያዊት ሞዴል ሊያ ከበደ ናት። አዎ እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም ዓለም አቀፍ እውቅና ካገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከአመታት በፊት ሊያ ስራ ስትጀምር እንዳሁኑ በዓለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና ሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሰረተው። እስካሁንም ይገናኛሉ፣ አብረው ይሰራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለ ገነት፣ ስለ ስራዎቿና ረጅም ዓመታት ስላስቆጠረው ጓደኝነታቸው ትነግረናለች። ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምህርቷን በጣሊያን ከመማሯ ጋር ግንኙነት ይኖረው ይሆን? በትክክል የገነት የፋሽን ዲዛይን ስራዋ የሚጀምረው ስለ ፋሽን ያወቀችው በጣሊያን ነው። ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን። ለዛ ነው ይህን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው። በክላሲካል ሙዚቃ በጣም የታወቁ ሲሆን ልክ እንደ ገነት ታሪካዊ ወይም ባህላዊና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው። በዝግጅቱ ላይ ገነት ዲዛይን በሚል አዲስ ስያሜ የሚተዋወቁ አዳዲስ የገነት ልብሶች ለእይታ የሚቀርቡ ሲሆን የገነትን የዓመት የሙያ ጉዞ የሚያስቃኝ ሌላ የጥቁርና ነጭ የፎቶ አውደ ርእይ እንደሚኖርም አንቷን ገልጾልናል። የእኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ አውቃታለሁ። ለአንድ ዶኪመንተሪ ስራ ቃለ መጠይቅ አድርጌላት ከተዋወቅም በኋላ ጓደኛ ሆነን። እጅግ በጣም ለስራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንደትጠራበት ማድረግ ያስደስታል። ለስራዋ ልዩ ፍቅር አላት፣ ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ታበረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና እውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ። የሰላሳ ዓመት የፋሽን ዲዛይን ጉዞዋ ሲከበር ታዲያ ገነት ለአዲስ ስራዎችም እየተዘጋጀች ነው። በተለይ ገና ብዙ ይቀረዋል የምትለው የሽመና ጨርቆች በዘመናዊ መልክ በስፋት እንዲመረቱና ለገበያ እንዲቀርቡ ማድረግ እንዲሁም ሙያዋን ለወጣቶች የምታካፍልበት ትምህርት ቤት መክፈት ህልሟ ነው። ሙያውን ከሚዘክረው የፋሽን ትርኢት የሚሰበሰበው ገቢም በካንሰር በሽታ ለተጠቁ ህጻናት ሕክምና እንደሚውል አዘጋጆቹ ገልጸዋል። ለአሜሪካ ድምጽ ለተጠናከረው ዘገባ ስምኝሽ የቆየ ዋሽንግተን ዲሲ ጋቢና። ቪኦኤ ነው በመከታተል ላይ ያላችሁት ከአሜሪካ ድምፅ አብራችሁን ስላላችሁት በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር በሰሜን ኢትዮጵያ ጦርነት በአመታዊ የስራ እድል ፈጠራ ላይ ተጽዕኖ እንዳሳደረ ተገልጿል። የኢትዮጵያ የስራና ክህሎት ሚኒስትር ሙፈሪያት ካሚል መስሪያ ቤታቸው አመታዊ የስራ እድል ፈጠራ እቅዱን ማሳካት እንዳልቻለ ገልጸዋል። ጦርነቱ በቴክኒክና ሙያ ተቋማት ላይ አስር ቢሊዮን ብር የሚገመት ጉዳት እንዳደረሰም ለጋዜጠኞች ገልጸዋል። የትምህርት ተቋማትና የማሰልጠኛ ማዕከላት ገበያ ተኮር የሆነ ስልጠና አለመስጠታቸው ለስራ አጥነት አስተዋጽኦ ማድረጉን ደግሞ በጉባኤው ላይ ጥናታ ጽሑፍ ያቀረቡ አንድ ምሁር ለቪኦኤ ተናግረዋል። የአሰሪዎች ፌዴሬሽንም በገበያው የሰለጠኑ ሙያተኞችን ለማግኘት ቸግሮኛል ሲል አስታውቋል። ገብረ ሚካኤል ገብረ መድህን ዝርዝሩን ጉዳይ ይነግርናል። ዘንድሮ ለሁለተኛ ጊዜ እየተካሄደ ባለው ብሔራዊ የስራ ጉባኤ ላይ የተገኙት የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ለጋዜጠኞች በሰጡት መግለጫ ሚኒስቴር መስሪያ ቤቱ በበጀት ዓመቱ 3.2 ሚሊዮን የስራ ዕድል ለመፍጠር አቅዶ በተጨባጭ የስራ ዕድል መፍጠር የቻለው ለ2.7 ሚሊዮን ዜጎች ነው ብለዋል። ባለፈው አመት ያልፈለግነው ያልፈለግነውና ተገደን የገባንበት ጦርነት አጋጥሞናል። በእንደዚህ አስቸጋሪ ሁኔታ ውስጥም ሆኖ 2.7 ሚሊየን ለሚሆኑ ዜጎች ቋሚ የስራ እድል ነው መፍጠር የተቻለው በዚህ ዓመት የግብርናው ዘርፍ 44 ከመቶ የሚሆነውን የሥራ ዕድል ይፈጥራል ተብሎ ቢጠበቅም በተጨባጭ መፍጠር የቻለው 26 ከመቶ ብቻ ነው ያሉት ሚኒስትሯ፣ በበጀት ዓመቱ ለተፈጠረው የሥራ ዕድል የአገልግሎትና የኢንዱስትሪ ዘርፎች የአንደኛና የሁለተኛ ደረጃዎችን መያዛቸውን ተናግረዋል። ጦርነቱ በቴክኒክና ሙያ ተቋማት ላይ የአስር 10 ቢሊዮን ብር ጉዳት ማድረሱን የገለጹት ወይዘሮ መፈሪያት እነዚህን ተቋማት ለመጠገን እየተሰራ እንደሆነ አመልክተዋል። ከጦርነቱ ጋር ቀጥታ ግንኙነት የነበራቸው ሁለቱ ክልሎች ናቸው። በተወሰነ ደረጃ አንዳንድ የጸጥታ መደፍረስ ችግር የነበረባቸው አካባቢዎችም ላይ ድርቅና መሰል ተፈጥሮና ሰው ሰራሽ አደጋዎች ምክንያት የተጎዱ ኢንተርፕራይዞችም አሉ። የአስቸኳይ ጊዜ ምላሽ ሰጪነት ግብረ ኃይል አለን። በዚህ ግብረ ኃይል አማካይነት ኢንተርፕራይዞቹን መልሶ ወደ ስራ የማስገባት ስራ ላይ የሰራ ናቸው። በርካታ ስራዎች አሉ። ከአስር

ጥናት አስጠንተናል። በቴክኒክና ሙያ ተቋማቱ ላይ የደረሰ ጉዳት አለ። ይህንንም ደረጃ በደረጃ ለመፍታት እንደ መጀመሪያ ምዕራፍ ስራ 387 ሚሊዮን ገደማ የሚሆን ሀብት ከክልሎችም ከባለድርሻ አካላትም ከሚኒስቴር መስሪያ ቤቱም አውጣተን በአስቸኳይ ወደ ስራ መግባት ያለባቸው አርባ ገደማ የሚሆኑ የቴክኒክና ሙያ ተቋማት ከፍተኛ ጉዳት የደረሰባቸው ናቸው። በተሻለ ደረጃ ወደ ስራ እንዲገቡ ለማድረግ የሚያስችል ሰፊ ርብርብ ነው የተደረገው። ጥናታዊ ጽሑፍ ያቀረቡ ምሁራንም የሥራ አጥነት በሚፈለገው ደረጃ እንዳይቀንስ ያደረጉ ምክንያቶችን ዘርዝረዋል። ከጽሑፍ አቅራቢዎቹ አንዱ የ ዶክተር ገነነ አበበ ለቪኦኤ ሲናገሩ ለሥራ አጥነት በሚፈለገው ደረጃ አለመቀረፍ አንዱ ምክንያት በትምህርትና ስልጠና ተቋማት ገበያ ተኮር ስልጠና አለመሰጠቱ እንደሆነ ተናግረዋል። ሰፕላይ ሳይዱ ገበያ ላይ ምንድን ነው ያለው? ምን አይነት ስኪል፣ ምን አይነት ኮምፒተንሲ ነው የሚፈልገው? እዛ ምን አይነት አቲቱድ ያለው ሰልጣኝ ነው የሚፈልገው የሚለው ሳያጠና ዝም ብሎ በራሱ ትራዲሽናሊ እንደምናደርገው ዝም ብሎ ካሪኩለም ቀርጾ አሰልጥኖ ወደ ገበያ ቢበት ናቸው እነዛ ወጣቶች ስራ የማግኘት እድላቸው በጣም ዝቅተኛ ነው የሚሆነው። ነገር ግን ገበያው ምን ይፈልጋል፣ ኢንዱስትሪው ምንድን ነው የሚፈልገው፣ በተለይ ደግሞ የኛ አሁን ባለንበት ዘመን በተለይ የገበያ ፍላጎቱ በጣም ዳይናሚክ ነው፣ ቶሎ ቶሎ የሚቀያየር ነው። ያንን ፍላጎት እየተከታተሉ ምንድን ነው የሚፈልገው የሚለውን እየለዩ በዛ መሰረት ስልጠናቸውን አጀስት ማድረግ ካልቻሉ የሚሰልጥነው የሚወጡ ልጆች ምናልባት ገበያው የማይፈልገውን ስኪል ሊሆን ይችላል ይዘው ክሎት ሊሆን ይችላል ይዘው የሚወጡት እና በዚህ ምክንያት ነው እንግዲህ ሚስማች ነው የዲማንድ እና ሰፕላይ ሳይድ ሚስማች ሲኖር ተቀጣሪነትን በጣም ይጎዳል። የአሰሪዎች ፌዴሬሽንም በገበያ በቂ የሰለጠነ የሰው ኃይል እንደማያገኝ ገልጾ ምክንያቱ ደግሞ ገበያ ተኮር የሆነ ስልጠና ስለማይሰጥ እንደሆነ ጠቅሷል። የፌዴሬሽኑ የቦርድ አባል የሆኑት አቶ አእምሮ በለጠ ዩኒቨርሲቲዎች ብቁ የሰው ኃይል እንዲያሰለጥኑም ጥሪ አቅርበዋል። ዩኒቨርሲቲዎች ገበያ ተኮር መሆን አለባቸው። ቴክኖሎጂ ተኮር ሰዎችን ማምረት መቻል አለባቸው። ብቃት ያላቸው ባለሙያዎች ማምረት መቻል አለባቸው። ዩኒቨርሲቲዎች በዚህ ዘርፍ ላይ በተግባር መለየት አለ ይሄ እነዚህ ባለሙያዎች ሲኖሩ ነው በፈጠራ ያባለ ሀብቱን እያሻሻለ ሊሰራ የሚችል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚደንት የሆኑት አቶ ካሳሁን ፎሎ በበኩላቸው በሀገሪቱ ላለው የስራ አጥነት ችግር መንስኤው የስራ እድል በብዛት አለመፈጠሩ እንደሆነ ገልጸው ችግሩ ሊቀረፍ የሚችለው ሰራተኞችን በብዛት የመቅጠር አቅም ያላቸውን ኢንቨስተሮች ከውጭ በማስገባት ነው ብለዋል። በጣም ትላልቅ ኢንቨስተሮች ወደ ሀገር ውስጥ ገብተው የስራ እድል እንዲፈጠሩ ብር መክፈት ነው። ከውጭም ያሉት ትላልቅ ኢንቨስተሮች በአንድ መቶ ሺ የሚቀጥሩ ጃይንት የሆኑ ኢንቨስተሮች ቢመጡ የተሻለ ነው የሚሆነው፣ የሀገር ውስጥ የስራ እድል ፈጠራ እንደተጠበቀ የሆኑ ማለት ነው። የተቀጠሩት ሰዎችም በቂ ደሞዝ ስለማያገኙ ካልተቀጠሩት ብዙም አይለዩም የሚሉት አቶ ካሳሁን ፎሎ ለሰራተኞች ዝቅተኛ የደሞዝ ወለል እንዲወሰን ለመንግስት ሀሳብ ማቅረባቸውንም ገልጸዋል። ለሰራተኞች የሚከፈለው በልቶ ማደር የሚችሉበት ሁኔታ ላይ አይደሉም፣ ያሉት በቀን አንድ ብቻ በልተው የሚውሉ አሉ። በዚህ እንዴት ነው ምርታማ የተሻለ ስራ መፍጠርን የምንጠብቀው? አሁን ባለው ኑሮ ውድነት በሀገራችን ኑሮ ውድነቱን ልቋቋም አይደለም። በቀን አንድ በልቶ ለመዋል የሚቸገርበት ሁኔታ ላይ ነው ያለ። ኢትዮጵያ ውስጥ በአንድ ሺህ በወር አግኝቶ ሰው እንዴት ነው ወሩ ሙሉ ሊኖር የሚችለው? ስራ ያገኘውም ጾሙ ነው የሚውለው፣ ስራ ያላገኘውም ጾሙ ነው የሚውለው። ምንድን ልዩነቱ ነው? በልቶ እንዲያድሩ ደሞዙ የተሻለ መሆን አለበት። ምቹ የስራውን የነስታ ወይም ደግሞ ዲሴንት ወርክ የምለውን ያሟላ አይደለም። የተፈጠረውም ስራ ገና ነው። ዝቅተኛ የደሞዝ ወለል በሀገራችን ይወሰን ብለን የምንጠይቀውም እነዚህ ነው አንዱ። ረቂቁ ባለፈው አመት መጨረሻ ላይ ጠቅላይ ሚኒስትር ቢሮ ገብቷል። እስካሁን 2014 ሳይወጣ አልፏል ማለት ነው። ለመንግስት ቀርበዋል የተባለው ሀሳብ ከምን እንደደረሰ ቪኦኤ የስራና ክህሎት ሚኒስትሯን ወይዘሮ ሙፈሪያት ከሚልን የጠየቀ ሲሆን ምላሻቸውም እንዲህ የሚል ነበር። ይሄ ጉዳይ መቅረብ ብቻ ሳይሆን በህግም ወጥቷል። በህግ ተደግፎ አፈጻጸሙን በተመለከተ ግን ሊሟሉ የሚገቡ በርካታ ቅድመ ሁኔታዎች አሉ። የጉልበት ምርታማነትን መጨመር ካልቻልን ከጥቅሙ ይልቅ ለሰራተኛው ጉዳቱ የሚያመዝንበት ሁኔታ ያጋጥማል። ዝም ብሎ ቁርጥ መነሻ ደግሞ ይሄ ነው ማለት ብቻውን ሰራተኛውን ተጠቃሚ አያደርገውም እና ይሄንን የፖሊሲ ውሳኔና ሀሳብ በተጨባጭ ሰራተኛውን ተጠቃሚ ሊያደርግ በሚችል ደረጃ ሊሟሉ የሚገባቸው ቅድመ ዝግጅት ስራዎች ላይ እየሰራን ነው ያለ ነው። በየዓመቱ የሚካሄደው ብሔራዊ የስራ ጉባኤ ዓላማው በዘርፉ ያሉትን ሀሳቦች ማንሸራሸር፣ ለበጎ ልምዶች እውቅና መስጠት፣ ችግሮችን መለየትና መፍትሄዎችን ማስቀመጥ እንደሆነ ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረመድኅን አዲስ አበባ። ገብረ ሚካኤል እናመሰግናለን በመከታተል ላይ ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ አብራችሁ ስላላችሁ በጣም ደስ ብሎናል ወደ ቀጣዩ ዘገባ ስንሻገር በፈጣን መንገድና በባቡር መሰረተ ልማት ከጅቡቲ ወደብ ጋር በተሳሰረችው ድሬዳዋ ከተማ ነጻ የንግድ ቀጠና ባለፈው እሁድ ተመስርተዋል ነጻ የንግድ ቀጠና መመስረቱ የሚሰጠውን ጥቅም ምን እንደሆነ ማብራሪያ እንዲሰጡን በድሬዳዋ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ትምህርት ክፍል መምህር የሆኑትን አቶ ሁለመናይ ለገሰን ጠይቀናል ያነጋግራቸዋል ችኩል ነው ነጻ የንግድ ቀጠና የወጭና ገቢ ንግዱን ውጤታማነት ለማስፋፋት የጉምሩክ ሂደቱ በማቀላጠፍና ከገቢ ግብር ነጻ ሆነ የሚሰሩበትን እድል የሚያመቻች እንደሆነ የሚናገሩት በድሬዳዋ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ትምህርት ክፍል መምህር የሆኑት አቶ ሁለምና የለገሰ ቀጠናው ለድሬዳዋ ብዙ ነገር ማለት እንደሆነ ነው የሚያምኑት። ድሬዳዋ ከዚህ በፊት የምትታወቅበትን የንግድ ኮሪዶር መሆኗን ያለፉት የተወሰኑ ዓመታት እንቅስቃሴው በተወሰነ መልኩ ተገብቶ ነበር። አሁን አሁን የተወሰነ መነጋጋቶች አሉ እና እነዛ መነቃቃቶች መሆር ለከተማው የተሻለ ነገር ይዞ ይመጣል የሚል እምነት አለኝ። ምክንያቱም ይሄ ነጻ የንግድ ከተማ እዛ መቋቋሙ ለከተማው ትልቅ ትልቅ ነገር ነው ይዘው ሚመጣው። ምክንያቱም ብዙ የትራንስፖርቴሽን ፍሎ ይኖራል። ብዙ የንግድ እዚ የሎጂስቲክስ መመላለሻ መስመርም ስለሆነ ብዙ ነገሮችን ይዞ የሚመጣው፣ የስራ ዕድል ከመፍጠር አንጻር፣ ከተማውን ገቢ ከማሳደግ አንጻር፣ ቴክኖሎጂ ትራንስፈር በዋናነት ደግሞ እንደዚህ አይነት ደረቅ ወደብና እንደዚህ አይነት ፍሪ ትሬድ ዞን ሲቋቋም ዘመናዊ ማሽነሪዎች ይገባሉ። የሰለጠነ ሰዋል ይመጣል። ያም ቴክኖሎጂ ትራንስፈር ይዞ ይመጣል እና የመሳሰሉትን ነገሮችን ይዞ ይመጣል። ለምንነት ነው ያለኝ ከዚህ በፊት የኢንዱስትሪ ፓርኮች በተለያዩ የሀገሪቱ ከተሞች ሲከፈቱ በየከተሞቹ ተመሳሳይ ተስፋ ነበር የሚሉት አቶ ወለመና የለገሰ፣ በውጤታማነት ረገድ ግን በሁሉም ከተሞች ተመሳሳይ ነው ለማለት እንደማይቻል ይናገራሉ። ነጻ የንግድ ቀጠናው የሚጠበቀውን ውጤት እንዲያስመዘግብም ለዘርፉ የሚሰጠው ትኩረት የአንድ ሰሞኑን ብቻ መሆን እንደሌለበት ነው የሚመግሩት ጊዜ እኛ ሀገር ነገሮች ይጀምራሉ ያንን ደግሞ በተጀመሩት ኬስ ማስቀጠል ከምንም በላይ ፕሮጀክት ማናጅመንት የሚባለው የዚህ ፕሮጀክት ማናጅመንት ሂደቱ ከጅምር እስከሚቀጥለው ሰስቴንብሊቲ ነው ዋናው። መጀመር ብቻ ምንም አይደለም። መጀመር ማለት መገንባት ነው። ከገነባህ በኋላስ አሁን እዛጋ ብቁ የሆነ ሳይል ያስፈልጋል። ሁለት ደግሞ ትትል ሜይ ቢ ያንን ከአስተዳደሩ ጀምሮ ያለውን ገቨርናንስ ሲስተሙን ማኔጅ ከማድረግ አንጻር ፎሬን ዳይሬክት ኢንቨስትመንት የሚመጣበትን ወይ ከማነሳሳት አንቺ ነው እነኚህ ነገሮች እንደ ጅማሮው ሁሉ በብቁ የሰው ኃይል ተደራጅቶ የሚያስፈልጉ ማቴሪያል ተሟልቶ የሚያስፈልጉ ኃይላት ኤሌክትሪክ ሊሆን ይችላል ውሃ ሌሎች ነገሮች መሰረተ ልማቶችን ፋሲሊቴት ከተደረገ በኋላ ቀጣይነት ያለው ማናጅመንት ሲኖረው እና ከሌሎች አለማት ላይ ኢንቨስተሮችን በደንብ መሳብ ከተቻለ የራሱ የሆነ አዎንታዊ ውጤት ይዞ ይመጣል ማለት ነው። መንግስት የሚጠበቅበትን ሁሉ ሙሉ በሙሉ አሟልቶ እንኳ የሚፈለገውን የመዋዕለ ንዋይ ፍሰት እንዳይመጣ ሊያደርጉ የሚችሉ የጸጥታ ስጋትና የዲፕሎማሲ ቁርሾች ማከምንም እንደ ወሳኝ ቅድመ ሁኔታ ያስቀምጣሉ። አቶ ሁን ለምናይ በዋናነት የሰላምና የጸጥታ ጉዳይ ዋና ነው። ምክንያቱም አንድ ሰው ሀብቱን ይዞ ሲመጣ፣ ኢንቨስት ሊያደርግ ሲመጣ ሪስክ ሌበሉ ማጥንቶ ሰው ነው የመጣው አገሪቱ በምን አይነት ሰላምና ጥታ አላት? ምን አይነት የደህንነት ሁኔታ አላት? ምን አይነት አስገራዊ ፋንክሽን ይሰጣል፣ የሚለውን ቀድሞ አጥርቶ ነው የሚጠጡት። የትኛውም ኢንቨስተር ከውጭ ሲመጣ ዝም ብሎ ብሩን አያፈስም፣ እነኝህ ቅድመ ሁኔታዎችን ያያል። አሁን አገሪቱ ያለችበት የሰላም የጸጥታ ሁኔታ ምን ይመስላል የሚለውን እንግዲህ በቅርብ አመታት፣ ባለፉት ሁለትና ሶስት አመታት የጦርነት ኢኮኖሚ ነው ዴቨሎፕ ያደረግ ነው። እነዛን ነገሮች መንግስት ምናልባት በአጭር ጊዜ የተደረጉ ያሉት ድርድሮችን በተለያየ መንገድ ውጤት የሚያመጡ ከሆነ ይሄ ነገር ይሳካል፣ የምር ሰፊ ይመጣል። እነኚህ ኢንቨስተሮች መጡት በብዛት ከአደጉት ሀገራት ነው ከነዛ ካደጉት ሀገራት ጋር ምን አይነት ሪሌሽን አለን የሚለው ራሱ ዋናው። ለምሳሌ አሜሪካን የጨርቃ ጨርቅ ባለሀብቶቿን ከሃዋሳ ኢንዱስትሪ ፓርክ ከሌሎችም እንዲወጡ አድርጋ ነበር። በዚህ በአጎዋ ንግድ የምንጠቀመውን ሆልድ አድርጋለች። እነዚህን እነዚህን በተለያየ በዲፕሎማሲ ወይ ሃንድል ማድረግ ከቻልን አደሴም ታይም ደግሞ ሀገር ውስጥ ያለውን ሰላምና ጸጥታን ማስፈን ከቻልን፣ አሁን ያልኩትን የመልካም አስተዳደር ጥያቄዎችን ጎን ለጎን የተመለሱ መንግስት በብቁ ሆኖ ሎጂስቲክሱ ካሟላ የሚያስፈልገውን ነገር ካሟላ እነህ ኢንቨስተሮች የሚመቱበት እድል በጣም ሰፊ ነው የሚለው ጠቅላይ ሚኒስትሩም የነጻ ንግድ ቀጠና ወደ ስራ መግባት ጀምር መሆኑንና ጀምር ማለት ደግሞ ጨረስን አይደለም በማለት ቀጣይ ስራዎችም እንደሚጠበቁ በንግግራቸው አመልክተዋል ጎረቤት ሀገር ጅቡቲና ኬንያን ጨምሮ በርከት ያሉ የአለም ሀገራት የነጻ ንግድ ቀጠና ምስረታን ባለሀብቶችን ለመሳብ እንዳንድ አማራጭ ይጠቀሙበታል በድሬዳዋ የተከፈተው ነጻ የንግድ ቀጠና ውጤታማነት ታይቶም ወደፊት በበርበራ ኮሪደርና በሞያሌ ሞንባሳ መስመር ተመሳሳይ ቀጠናዎች ሊከፈቱ እንደሚችሉ አቶ ወለመና ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ እናመሰግናለን። በዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስአይዲ መስማት የተሰናቸው ሴቶች ለመሰረቱት የወረቀት ቦርሳዎች አምራች ድርጅት 550 ዶላር የገንዘብ ድጋፍ ከሰሞኑ አድርጓል። ፈኪ ለተባለው የወረቀት ቦርሳዎች አምራች የተደረገው ድጋፍ ድርጅቱ የአካባቢ ብክለትን ለመከላከል እንዲሁም አካል ጉዳተኞችን የስራ እድል ተጠቃሚ ለማድረግ የጀመረውን እንቅስቃሴ የሚደግፍ መሆኑ ተነግረዋል። ኬኔዲ አባተ ከስድስት አመታት በፊት በአንዲት መስማት የተሳናት የፈጠራ ባለሙያ አነሳሽነት ነው የተመሰረተው ተኪ የወረቀት ቦርሳዎች ማምረቻ ድርጅት። ለአካባቢ ጠንቅ የሆነውን የላስቲክ እቃ መያዣ ወይም ፔስታልን በወረቀት ቦርሳዎች መተካት አላማው ሲሆን ተኪ የሚለው የድርጅቱ ስያሜ መነሻም ይኸው አላማው ነው። መስራቿን ጨምሮ በሶስት ሰራተኞች ስራ የጀመረው ድርጅቱ አሁን ላይ ለበርካታ መስማት የተሳናቸው ሴቶች የስራ እድል ፈጥሯል። በድርጅቱ ከሚገኙ ሰላሳ ሰባት ሰራተኞች መካከል ከአንዱ በስተቀር በመፈቀር ሌሎቹ ሴቶች ናቸው። ከሴቶቹ የተወሰኑት የትርጉምና መሰል ስራዎችን የሚሰሩ ሲሆኑ፣ አብዛኛው ግን የወረቀት ቦርሳውን በማዘጋጀት ስራ ላይ የተሰማሩ ናቸው። ስሜ አስናቀች ይባላል። መስማት ሳኔ ነኝ። እዚህ ታኪ ነው የምንሰራው። ትምህርቴን ከጨረስኩ በኋላ ተመርቄ ነበረ በጸጉር ሙያ ነገር ግን ስራ ብፈልግ ማንም ሰው ቆይ ቆይ ነው የሚሉኝ። የስራ እድል የለም። ቤት ነበር የተቀመጥኩት። ተኪን ስሰማ ግን ወዲያው መጣውኝ። እስካሁን እዚህ ነው ያለሁት። በጣም ደስተኛ ነኝ። በፊት ትምህርት ቤት ያስተማሩኝን የረዱኝን ቤተሰቦቼን አሁን ስራ ስላገኘው እነሱን መርዳት እችያለሁኝ። በተጨማሪ እኔ ልጅ አለኝ። ልጄን አስተዳድራለሁኝ። የመጀመሪያው ለመስማት ይሳናቸው በጣም ይጠቅማል። ስራ ከሌለ ወዴት ይሄዳሉ? መስማት ይሳናቸው መሄጃ የለንም ቤት ውስጥ ደግሞ ብዙ ተጽእኖም አለ። ብዙ ክፍለ ሀገር ትምህርት የሌላቸው መስማት ይሳናቸው አሉ። እዚህ መጥተው ትምህርት ከጨረሱ በኋላ ተመልሰው ዘሄዳሉ። የሚረዳቸው የለም። ትምህርት ከጨረሱ በኋላ እዚህ ተኪ ግን ስራ እድል ሲያገኙ በጣም ደስተኛ ናቸው። በርካታ ደንበኞች ያሉት ተኪ የወረቀት ቦርሳዎች ማምረቻ ድርጅት እስካሁን ሁለት ሚሊዮን ያክል ቦርሳዎችን አምርቶ ለገበያ ማቅረቡን የድርጅቱ መስራችና ምክትል ስራ አስኪያጅ የሆነችው ሚሚ ለገሰት ገልጻለች። ተኪ የተመሰረተው ወደ ሰባት አመት አካባቢ ይሆናል። እስካሁን ደግሞ ወደ ከሁለት ሚሊዮን የሚጠጉ ቦርሳዎችን ሰርተን አሰራጭተናል። በቀን ያው የምናመርተው እንደ ሳይዛችን ይወሰናል። ሰባት አይነት አለን። ለምሳሌ ትልቁን እስከ አንድ ሺ እንሰራለን። ትንንሹን ደግሞ እስከ ሺ አምስት ድረስ በቀን ይመረታል። አሁን ላይ ደንበኞቻችን በጣም ደስተኞች ናቸው ከኛ ጋር ምክንያቱም እዚህ ሲመጡ ያዩናል። በቀጥታ አንዳንዱ የሚሰማው የሚያለቅሱለው አለ በስራችን ምክንያቱም ያለብንን ችግሮች ስለሚረዱ። በአሁኑ ወቅት ጎተራ አካባቢ በሚገኘው ጠባብ የማምረቻ ክፍል ውስጥ ስራውን በማከናወን ላይ የሚገኘው ተኪ በቀጣዮቹ ሶስት ዓመታት ስራውን በማስፋፋት መስማት ለተሳናቸው በመቶዎች የሚቆጠሩ ሴቶች ዘላቂ የስራ እድል መፍጠር የሚያስችለውን ድጋፍ ከዩኤስአይዲ አግኝቷል። ዩኤስአይዲ ለዚሁ ተግባር የ550 ዶላር የገንዘብ ድጋፍ ያቀረበ ሲሆን ድጋፉን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬስ ጄኮብሰን በስፍራው ተገኝተው ይፋ አድርገዋል። አምባሳደር ጄኮብሰን ሚዛን ድጋፉን ይፋ ካደረጉ በኋላ በሰጡት አስተያየት የአካባቢ ጥበቃን ታሳቢ ባደረገ መልኩ በአካል ጉዳተኞች የሚከናወነው ዘላቂ የኢኮኖሚ ስራ እንዳስደነቃቸው ገልጸዋል። እዚህ ተኪ በመገኘቴ በጣም ደስተኛ ነኝ። ይህ ድንቅ በማህበር የተያዘ ድርጅት ነው። እዚህ በሚሰራው ስራ በጣም ተደንቄያለሁ። ይህ ድንቅ ድርጅት ለተጨማሪ 200 መስማት የተሳናቸው ሴቶች የስራ ዕድል ለመፍጠር የሚያስችል የገንዘብ ድጋፍ በማድረጉ ኩራት ይሰማኛል። ድርጅቱ በአዲስ አበባ ለዘላቂ የኢኮኖሚ ልማትና የአካባቢ ጥበቃ አስተዋጽኦ በማድረግ ላይ ነው ምክንያቱም የፕላስቲክ ቦርሳዎችን በወረቀት ቦርሳዎች ለመተካት እየሰራ ነው። መስማት የተሳናቸውን ጨምሮ አካል ጉዳተኞች ለኢኮኖሚ ምን ማበርከት እንደሚችሉ የሚያሳይ ነው። እዚህ ያየሁት መቻልን እናት የሆኑ የተመረቁና ለአካባቢ ተስማሚ በሆነ መንገድ የግሉን ኢኮኖሚ ለማሳደግ የሚጥሩ አቅም ያላቸውን ወጣት ሴቶች ነው። ይህ ለእኔ በጣም አበረታች ነው። መስማት የተሳናቸው ሴቶች ስራ የማግኘት እድላቸው የተመናመነ መሆኑን የምትገልጸው የድርጅቱ መስራችና ምክትል ስራ አስኪያጅ ሚሚ ለገሰ የዩናይትድ ስቴትስ ድጋፍ ከዚህ አንጻር ተስፋ ሰጭ መሆኑን ትገልጻለች። ተኪ ዚህ ብዙ ለፍተናል፣ ታግለናል። ምንም አይነት ድጋፍም አልነበረም፣ ተስፋም አልነበረውም። ነገር ግን ተስፋ አልቆረጥንም። እስካሁን ድረስ ስለጠነከሩ ሙሉ ተኪዎችን ማመስገን ፈልጋለሁ። ሌሎች ብዙ መስማት የተሳናቸው ቤት የተደበቁ አሉ የስራ እድል የሌላቸው። ስለዚህ በዚህ ድጋፍ ለነሱ የስራ እድል መፍጠር ከዛ ደግሞ ህይወታቸውን መቀየር፣ እናቶች ወጣቶችን ቆንጆ ህይወታቸውን መለወጥ እንፈልጋለን። በጣም ነው የምናመሰግነው ዌሴድና የአሜሪካ ህዝቦችን በጣም ማመስገን እንፈልጋለን። በጣም ደስተኛ ነኝ። ወይዘሮ ትዕግስት አለማየው ደግሞ በተኪ የወረቀት ቦርሳዎች ማምረቻ የፕሮጀክት ኃላፊ ነች። ፕሮጀክቱ ለሶስት አመት ሶስት አመት የሚቆይ ፕሮጀክት ነው። ሶስት አመት ውስጥ የተለያዩ አክቲቪቲዎች ይኖርናል። በዋናነት ግን አራት በጣም አስፈላጊ የሆኑ ነገሮች አሉ። የመጀመሪያ የስራ እድል መስጠት ነው። መስፋት የሳናቸው ሴቶች፣ ወጣቶች፣ አካል ጉዳተኞችን እነሱ የስራ እድል መፍጠር ነው። የስራ እድል ስንፈጥር ደግሞ ዘላቂነት ያለው መሆን አለበት። ያንን አላማ ያደረገ ማለት ነው። ሁለተኛው በትምህርት ላይ ደግሞ ተጽዕኖ መፍጠር፣ ሶስተኛው ደግሞ የኢንቫይሮንመንታል የአካባቢ ብክለትን መቀነስ እንሰራለን ማለት ነው። ተኪ ፔፐር ዋልስ በኢትዮጵያ ብቻ ሳይሆን በሌሎች በአፍሪካ በዓለም ሀገራት ላይ ተስፋፍቶ ስራችን እንዲታይ የምንሰራበት የፕሮጀክት እቅድ ነው ማለት ነው። በአዲስ አበባ ጎተራ አካባቢ የሚገኘው ይህ ተኪ የወረቀት ቦርሳዎች ማምረቻ የአካባቢ ብክለትን ለመከላከል እንዲቻል የፕላስቲክ እቃ መያዣዎችን ለአካባቢ ተስማሚ በሆኑ የወረቀት ቦርሳዎች መተካትን ዓላማው አድርጎ በመስራት ላይ የሚገኝ ነው። ከዚህም ባለፈ ይህ ማምረቻ መስማት ለተሳናቸው የስራ እድል መፍጠርን ዓላማው አድርጓል። በአሁኑ ወቅት የዩናይትድ ስቴትስ የልማት ተራዶ ድርጅት ዩኤስአይዲ ይፋ ያደረገው 550 ሺ ዶላር ደግሞ ይህ ፕሮጀክት በቀጣዮቹ ሶስት አመታት ለሁለት መቶ መስማት የተሳናቸው ተጨማሪ የስራ እድል እንዲፈጥር የሚያስችል ነው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው በለን። መልካም ምሽት።